ሰንበሬ የራዲዮ መጽሔት የመክፈቻ ዜማ ነው። ሰንበሮ ግን እንደ ሌሎች የኪነ ጥበብ ሥራዎች ሁሉ ለሰሚ የተቶ ይመስለናል። እንደ አረዳዳችን እያልክ ነው እንግዲህ አይደል? ትክክል ነው። አዲሱ ወዲሁም ደግሞ ዛሬ ብዙ ወጎች፣ ብዙ ጨዋታዎች አሉን አይደል? አዎን። አሉላ ራዲዮ መጽሔት ቃና የተቃኘው አንዱን እናስቀድማል ቴዲ አፍሮ ረዥሙን ቀጠሮ ግጥም የገጠም ምን አይመስልም? ቴዲ አፍሮ ረዥሙን ቀጠሮ አክብሮ ረዘምላለ ወግ ዛሬ ተገኝቷል። አድማጮች አሁን ስቱዲዮ 53 ከአሜሪካ ድምፅ የቴሌቪዥን ስቱዲዮ አንዱ መሆኑ ነው። ስለ ሕይወት ስለ ሙዚቃ እና ወዲሁም ወዲህ ወደ ዩናይት ስቴትስ ለመጣበት ሽልማት ያወጋናል። አዎ ቴሌጋ ከመድረሳችን በፊት የሌናን ተወድ የሚቀድም ይመስለኛል። ይችላል። ይሄ የሚያምር መልክን ቴሌቪዥን ላይ ሲወጣ ይበላሻል። ለምን እንደሆነ አላውቅም። አደጋ ይደርስበታል። ለረጅም ጊዜ የራዲዮ መጽሄትን የተከታተሉ አድማጮቻችን የአውስትራሊያውያን አድማጫችንን ጨምሮ ፎቶግራፋችሁን ለምን አታኖሩም? ድረ ገጻችሁ ላይ የምትታዩበት አጋጣሚ ለምን አይፈጠርም? ይላሉ። በራዲዮ መጽሄት የሰራናቸው የቴሌቪዥን ፕሮግራሞች ብዙ አልነበሩም። የተከታተሉ ከሬዲዮ ማይክራፎን ጀርባ ያለውን ሰው የማወቅ ፍላጎት ይኖራልና እንድናውቅ እድል ሰጠን ያሉ በት ነበር ዛሬ አንድ ሌላ እድል ይሰጣቸዋል ብዬ ነበር። ጠፍተሃል። አንድ ሀሳብ ላቀርብ። እሺ፣ ቴዲ አፍሮ ላይ ያልተገኘሁት እንደምታውቀው በሌላ ስራ ተጠምጄ ነው። አንዳንድ ጊዜ ሁለታችንም የማናረግበት ጊዜ ያለ። ቃለ መጠይቅ ቴሌቪዥኗ ላይ ብቀርብ ግን ደስ ይለኝ ነበረ። ከአቅሜ በላይ ሆኖ ነው። ሌላው ግን አለመኖሬን ለአድማጭ ተናገር ያለ ከይቅርታ ጋር ግን፣ ባልኖርም ፎቶግራፊ፣ የኔም፣ ያንተም የቴዲም አብሮ እንዲወጣ ጠይቃለሁ። ይሄ የሚያግባባ ይመስለኛል። ደግሞ በይቅርታ በመጠየቅ እናምናለንና ይቅርታውን ከአንተን ጀምር እንጂ ሌላ ቦታ የምንወስደዋለን። ዛሬ በስርጭታችን ከቴዲ ጋር ወደምናደርገው ወግና ምራ እንግዲያው ቀጥሉም ጤና ስትልን ተመልካቾቻችን። ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮዋችን ይገኛል። ቴዲ እንኳን ደና መጣ። የሰነበተ ቀጠሯችን ዛሬ የያዘ ይመስላል። በቀደመ ፕሮግራማችን መጥፋትህን ስንናገር ነበር። የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ጊሯን ዘረ ኢትዮጵያ በተባለው የሽልማት ድርጅት ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው። እንኳን ደስ ያለ ከሽልማት የሚከተል የተለየ ስሜት አለ። ስለ ሽልማቱ ምን ታውቅ ነበር? በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናውራት እዚህ እንደሆነ አንተ ነህ እንደውም ያስረዳኸኝ እና ሀያ ምናምን ዓመት ሆናቸዋል። ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወቅኩኝ። በእለቱም ደግሞ ያን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታትናት ሌሎችንም ደግሞ ለማነሳሳት ይረዳል። እና ቁም ነገረኛ ሰዎች ናቸው፣ ይሄን አይነት ሀሳብ ይዘው ሀገር ሳትወድ እንደዚህ አታረግም። እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው። ወዳለው ዜር ስጥልኝ። በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂው። አይገለጸች መሪ ኮከብ

ከፍጹም ቅንነት እና ከወደተኛ ስሜት የወጣ ነውና ምናልባት ቢበዛብኝ የሆነ ዕለት በጣም አመሰግናችኋለሁ። ልዩ ስሜት ነበረው። ዓለምፀሐይ ማቀራረቧ ልዩ ነበረ። መቼም ስለ እራስ ስጥ ሲወራ ትንትሽ ኩብረ መባል ግን በጣም አመሰግናለሁ። በጣም ቴዲ ዋናውን ዜና እንዳይቀማ እሰጋለሁ። ትልቁ ላንተ ለክብር መብቃት ከአዲስ አበባ ድረስ የመጣህበት ነውና ትልቅ ቦታ ይሰጠዋል። በእለቱ ዝግጅቱ ወቅት ዘግይተህ ነበር የደረስከው እና የናፈቁን ያህል የጠበቁ ይመስላል ታዳሚዎቹ፣ ያም አነጋጋሪ ሆነው ሰንብተዋል። ለምን ዘገየ? በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተርሳይክል ፓሬድ የሚባል በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከአርባ ምናምን ደቂቃ እዛ ጋ ስታክ አርገን ነበር ከዛ ወዲህ ነው እንግዲህ ቤት ገብተ ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ የፕሮግራሙ መጀመር የኔ ምጣት መምጣት እየጠበቀ እንደነበር አላሰብኩም አላውቅም ነበር ምክንያቱም ከተሸላሚዎቹ አንዱ እንደመሆነ መጠን ሌሎቹ ሁኔታዎች እየተካሄዱ ቢያንስ እንደርሳለን የሚል ሩጫ ነው ስናደርግ የነበረው ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የእኛ መኖር ነበረበት ይሄ ደግሞ መቼም ገምተህ በተረዳኸው መጠን ያጋጠመን ነገር ነው እና ያደሞ ሁኔታ አሳዛኝ ነበር እዚህ አጋጣሚ ሁሉንም ከልብ ይቅርታ እንጠይቃለን ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆን ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ ነበር። በዚህ ሁኔታ ግን በእውነት ለመናገር ብቼ ካቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ ላቅም እና የስቴጅ ሰው ብትሆንም ልክ ንግግር ለማድረግ ከመውጣት በፊት ለዛ ወጣቶች አነጋገር አስደስቶ ነበረ። እነሱ ላይ ነበር ሀሳቤ። ያን ሀሳብ ለመግለጽ ነበር ያሰብኩት እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ እና በዛ ሁኔታ ነበር። እና በዚህ አጋጣሚ ይቅርታን እንጠይቃለን ሁሉንም ይቅርታ፣ እንግዲህ በያሉበት ለተመልካቾች፣ ለታዳሚዎችም እንደደረሰ ተስፋ አድርጋለሁ። ቴዲ፣ ይሄ የብዙዎችን ቃል ቤሳበ እንደ ወትሮው ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመታል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለ ምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመን ችግር ነው ብዬ አስባለሁ። እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም፣ እንደ ትውልድ አካል ሁላችን የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ የሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ተላላቆቻችን ሊያስቡበት የሚገባ እኛ መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እንደዛ ማድረግ የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በሀገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያ የሚወሰድበት ጊዜ አለና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው እና እሱ እንዴት ትመለከታለህ? በሁለት ነገር ነው አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻል እና አለመቻል እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም። ሆኗል፣ እንዴት መሆን አለበት ነው ምን ይሻላል? እንዴት ብናደረግ ይሻላል? በጥበብ ስራዎች መነጋገር ይቻላል። ጥበብ ስራዎች መነጋገር ይቻላል። ጥበቡም ትልቅ መሳሪያ ነው፣ ኪነ ጥበብ እና እንደ አጋጣሚ ደግሞ በዚህ ሙያ ውስጥ ስላለሁኝ፣ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት። ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎች፣ በቀደሙ አልበሞች ተመላልሶ ተነስቷል። በተለያየ መንገድ፣ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ለአንተ ምንድን ነው? ማንነት ነው ለእኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየከኝ። በብዙ ነገር ልትገልጸው ትችላል። ምንድነው ቀድሞ ይመጣል? ምን ይላል የጸጋዬ ገብረ መድኅን፣ ጴጥሮስ ያችን ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጹአት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግትላሜ ትንሽ ግጦሽ ከናዳ ሳር ከናዳ ጫፍ ሳራ ጨዳ ከጅግራ ጋር መተሻሸጥ ከቆቅና ከምናምን እያሉ የልጅነታቸው በወንዙም በሸንተረሩም በቀሬው ያለፉትን ሰብስበው ከተናገሩ ያቺ ነው ኢትዮጵያ ምላት ይላሉ። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም አለ እና፣ ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ባህሉን ወጉን የሚመለከቱት ነው። ነገር ቅይጥነታችን አሁን ያነሳ አሁን እንደ የህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። የማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቅኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች ብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደምኖራቸው ወጥ ለመሆን አለመቻሉ፣ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ ምን እንዲወስዱ ልትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸውን ነገር እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተላከለ ነገር የለም በዓለም። እንደውም እንግዲህ አሁን እናንተ በምትኖርበት አገር የብዙ ቋንቋዎች፣ የብዙ ሰዎች፣ የብዙ አገር ሰዎች ተሰብስበው ደግሞ ይህን ያህል አገር መፍጠርም ይቻላል። እኛ ደግሞ ላለብን አለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይህን ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ ነበረ፣ አሁንም አለ እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያምራ ትልቁ ስልጣኔ ለእኔ የሰው ልጅ ሲከባበር፣ አንዱ የአንዱን መብት ሲያከብር በዚህ በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለእኔ እና የብዙ ስብጥር ውጤት ነው። ሁላችንም ወርደን መቼም ከዚህ ተወለድ ከዚህ ተወለድ አንባባልም። የምናውቀው ነገር ነው በቃያችንም የኖር ነው። በዚህ መንገድ ነው ጠቃሚ ነገር ነው። እሱን መንገድ ለሚመርጡ የግድ አንድ መንገድ ላይ አሁን ይችላል። እንግዲህ እሱን መንገድ የሚመርጡ ሰዎች እንዳስተሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የእነሱንም ሀሳብ ማክበር ነው። እንደሀሳብ ግን ዋስትና ያለው ሀገር ያስፈልገናል። አሁን ምክንያቱም ሕልውናችን ስለሆነ በዚህ ጉዳይ ላይ ብዙ ብዙ ብዙ ነገር እኮ እንደ ዛሬ አይደለም ኢትዮጵያ የተጀመረው የነበርንበት ነው። ሁላችንም የሁሉም ነገር ቀይጥ፣ ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። እዛው መልሶ መልሶ መልሶ የሚይዘን ነገር ላይ መሄድ ይሄ ኋላ ቀርነት ነው እና መሰልጠን አለብን፣ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ፣ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአእምሮንም የተሰጠውን ጭንቅላት ተጠቅመው ብዙ ነገር ለመራመድ አይችልም። እዛ ጋር ነው ያለ ነው እና ምን እንደሚያስቡ ደግሞ ሊያስቡበት ይገባል። ሁሉም ወገኖች በአእምሮም በአስተሳሰብ ልዕልና መራመድ አለብን። ተመልሰን ተመልሰን ተመልሰን እዛ ማርገጥ ያለ ብዙ ነገር አጥርተን እኮ የሰራ ነው ነገር ነው እንደገና እየተናደ እንደገና እዛው መሄድ ይልክ አይደለም። ነጻ አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። ሰዎች ነጻነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል የጥበብ ስራዎችን ያንተን ስራዎች አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው ይመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። አሉላ ከቴዲ አፍሮ ጋር ስቱዲዮ ውስጥ ያደረጋችሁት ወግ አልተቋጨም። በጥያቄ ነው አንጠልጥረን የያዝነው። በኋላ ትመለሳላችሁ፣ ቆየት ብለን አይመለሳል።